በኤርትራ የሚገኙ አራት በትጥቅ ትግል የተሰማሩ ንቅናቄዎች ባለፈው ሰኞ ጳግሜን ሁለት ሁለት ሺ ሰባት የጋራ ንቅናቄ መመስረታቸው ተዘግቧል። የጋራ ንቅናቄውን የመሰረቱት አራት ድርጅቶችም የአፋር ድርጅቶች የጋራ ንቅናቄ፣ የትግራይ ሕዝብ የጋራ ንቅናቄ፣ የአማራ ሕዝብ የጋራ ንቅናቄና የአርበኞች ግንቦት ሰባት ንቅናቄ መሆናቸው ተገልጧል። አራቱ ድርጅቶች በጋራ የመሰረቱትን አዲሱን ንቅናቄ አገር አድን የጋራ ንቅናቄ ሲሉም ጠርተውታል። የኢትዮጵያ አገር አድን የጋራ ንቅናቄ ሲመሰረትም ዶክተር ብርሃኑ ነጋን በዋና ሊቀመንበርነት አቶ ሞላ አስገዶንም በምክትል ሊቀመንበርነት የመረጠ ሲሆን ከአራቱም አባል ድርጅቶች የተውጣጣ አገር አድን ሰራዊት መቋቋሙም ታውቋል። ድርጅቶቹ የጋራ ንቅናቄውን በምን መልክ ነው የፈጸሙት? በውህደት መልክ የተፈጸመ ነውን? ውህደት ካልተፈጸመ ደግሞ የሎጂስቲክስና የአገር ተግባራትን የጋራ ተግባራትን እንዴት በስምምነት መምራት ይቻላል? እነዚህን ጥያቄዎች ሰሎሞን ክፍሌ እያነሳ የአገር አድን የጋራ እንቅስቃሴውን ሊቀመንበር ፕሮፌሰር ብርሃኑ ነጋን ካሉበት አካባቢ በስልክ አነጋግሯል። ፕሮፌሰር ብርሃኑ የጋራ ንቅናቄ ሲባል የተለያዩ ህልውናችሁን እንደያዛችሁ ነው ወይስ ውደት ተፈጽሟል ነው? አሁንማ ድርጅቶቹ ህሉናቸው እንደጠበቀ ነው። ግን በጋራ የመስራት እቅዱን ስንይዝ ደረጃ በደረጃና በአጭር ጊዜ ወደ ተዋህደ ድርጅት እንዲሄድ በሚል እሱን አስበን ነው ያደረግ ነው። ከየድርጅቶቹ የተውጣጣው ሀይል ተመልሶ ወደ ድርጅቶቹ አይሄድም። በየጊዜው በዛ ሀይል ላይ እየተጨመረ፣ ያ ሀይል እየበለጠ እየተለቀ፣ ግለሰብ ድርጅቶች እየቀነሱ አንድ ደረጃ ላይ ሲደርሱ በጣም ረጅም ጊዜ ሳይወስድ ወደ ተዋህደ ሀይል እንዲሄድ ነው እቅድ የተያዘው። የትምረት ፕሮግራሙም የትምረት መተዳደሪያ ደንቡም ያንን ከተል አድርጎ ነው የተዘጋጀው። ይህን ጥያቄ አነሳሁልት። ውህደት ካልተፈጸመ የሎጂስቲክስ እና የአመራር ተግባራት እንዴት በስምምነት መምራት ይቻላል? የውህደት ጥያቄ እዚህ ላይ እንዴት ነው የሚታየው? እሱ ምንም እኮ ችግር አለም። አሁን አመራር ተፈጥሯል። የንቅናቄው ካውንስል አለ። የንቅናቄው ስራ አስፈጻሚ አለ ምክንያቱ የተለያዩ መምሪያዎች አሉት። እነኛን መምሪያዎች የሚመሩ መሪዎች ተመርጠዋል። ዘርፎር ልክ እንደ ማንኛውም ድርጅት ራሱን ችሎ ከእነኚህ ከተለያዩ ድርጅቶች ተውጣጣ አመራር ተፈጥሮለት ስራውን እያከናወነ ይቆያል። ምንም ስራውን ለመስራት የሚከለክለው ምንም ነገር የለም። ግን ከዛም በላይ በሚያደርጋቸው እንቅስቃሴዎች እነ ድርጅቶች ሁሌም አብረውት ነው የሚንቀሳቀሱት። የበለጠ ደግሞ ደረጃ በደረጃ ይሄ በጋራ የተፈጠረው ሀይል እየተጠናከረ ግለሰብ ድርጅቶች እየቀነሱ እንዲሄዱ ተደርጎ ነው ቀመሩ የወጣው። ስለዚህ ቀስ እያለ ደረጃ በደረጃ እየተዋሀደ የሚሄድ ሀይል አድርገን ነው ያዘጋጀነው። ያ ግን አሁኑኑ ኢሚዲየት ይሆናል ማለት አይደለም። ያ የሰጠነው ነው ለዚህ ይሆናል ብለን የሰጠነው ጊዜ አለ። ያ ግን በጣም ረጅም ጊዜ አይደለም። ከእነዚህ ደግሞ ከጠቀሳችኋቸው አራቱ ንቅናቄዎች ውጭ ከሌሎችም ጋር ለመስራት እየሞከራችሁ መሆኑ ይታወቃል። ከነማን ጋር ለምሳሌ? በውይይት ደረጃ እኛ በመሰረታዊ እምነት ደረጃ ኢትዮጵያን ዲሞክራሲያዊ የማድረግ እምነት ይዘው የሚንቀሳቀሱ ኃይሎች ማናቸውም ኃይሎች ጋር እና የሀገሪቱን እንደ አንድ የፖለቲካ ማህበረሰብ የሚቀበሉ ኃይሎች ጋር አብሮ መስራት አስፈላጊ ብቻ ሳይሆን ኢቨንቹዋሊ ግቤታ ግዴታም ነው ብለን ነው የምናምነው። በዚህ ምክንያት በሌሎች የፖለቲካ ጉዳዮች ያሉ ልዩነቶች እንደተጠበቁ ሆነው ና በእነኛ የፖለቲካ ጉዳዮች ላይ ያሉት ልዩነቶች እውነተኛ ዴሞክራሲያዊ ስርዓት ሲፈጠር ለህዝብ ቀርበው በህዝብ ውይይት ተደርጎባቸው በህዝብ ውሳኔ፣ በህዝብ ምርጫ እንዲወሰኑ ከተስማማን ዜን ያን ስርዓት የመፍጠር ጥያቄ ነው እንጂ አሁን ፊታችን ላይ ያለው ከዛ ስርዓት ባሻገር ያለው የፖሊሲና ሌሎች ጥያቄዎች አሁን ሊያከላክሉን አይገባም ነው። ይሄ እስከሆነ ድረስ ማናቸውም ድርጅቶች በኢትዮጵያ ውስጥ ዴሞክራሲያዊ ስርዓት እንዲኖር ከልብ እናምናለን ብሎ የሚያምኑ እና ኢትዮጵያ አንዳንድ የፖለቲካ ማህበረሰብ የሚቀበሉ እስከሆኑ ድረስ አብሮ ለመስራት የሚያግደን ምንም ነገር የለም ብለን ነው እናስበው። ስለዚህም ከሁሉም ጋር ነው ውይይት እያደረግን ያለ ነው። ይሄ በብሔር ደረጃ የተቋቋሙ ድርጅቶችን ይመለከታል። ከብሔር ባሻገር የተቋቋሙ ድርጅቶችን ይመለከታል። በአመፅ ነው ይሄ ስርዓት ሊወርድ የሚችለው ብለው መሳሪያ ይዘው የሚታገሉ ድርጅቶችን ይመለከታል። ከአመፁ ውጪም በሌላ አይነት ህዝባዊ አመፅም እና በሰላማዊ መንገድም መታገል አለብን ብለው የሚያምኑ ድርጅቶችን ይመለከታል። ይሄ ምንም እንትን የሌለው መከላከያና ማቆሚያ የሌለው ሰፊ የሆነ ህዝባዊ እንቅስቃሴና ህዝባዊ ንቅናቄ የመፍጠር አላማ ነው ይዘን የተነሳ ነው። እና ምን ያህል ተጉዟችኋል በዚህ ጥረታቸው? በውይይት ደረጃ እንግዲህ የመጀመሪያውን ደረጃ ነው እንግዲህ አሁን ትናንትና ያወጅ ነው። እነኛ አራት ድርጅቶች በዚህ በምድር ላይ ከሚንቀሳቀሱት ወሳኝ የሚባሉ ሀይሎች ናቸው እነኚህ ዝም ብሎ ትብብር ብቻ ሳይሆን ኢቨንቹዋሊ ወደ ውህደት የሚያመራ ጠንካራ እንትን ነው የፈጠሩት። ከዚህ ቀጥሎ በእንዲህ አይነት በተለይ ጦር አዋጥቶ በመንቀሳቀስ ላይ ገና ሬዲ ያልሆኑ ግን በምድር ላይ በሚደረጉ እንቅስቃሴ ለመተባበር ዝግጁ የሆኑ ድርጅቶች ጋር ውይይት አድርገን በእነኝህ መሰረታዊ ጉዳዮች ላይ ለመተባበር በጋምቤላ፣ ቤንሻንጉል ካሉ ድርጅቶች ጋር በእነኝህ መሰረታዊ ጉዳዮች ላይ መግባባት ላይ ደርሰናል። ከዚህ ቀጥለን ኢንፎርመል የጀመርናቸው ውይይቶች አሉ። ኦብነግ ካሉ ድርጅቶች ጋር ዘን ከነሱ ጋር ደግሞ ፎርማል የሆነ ውይይት ውስጥ እንገባለን ብለን ነው የምንጠብቀው። እሶ ደረጃ በደረጃ ሁሉንም የሚመለከት ነው ብለን ነው እኛ የምናምኑና የምንሰራውም ወደዛ ለመድረስ ነው። ፕሮፌሰር ብርሃኑ ሰሞኑን ሁለቱ ሀገሮች ኢትዮጵያና ኤርትራ የተለያየ መግለጫ ያወጣሉ፣ የጦርነትን በተመለከተ ጦርነት ሊቀሰቀስ ይችላል የሚል እምነት አለዎት? እኔ በእውነቱ ሁለቱ መንግስታት ከሚያወጡት መግለጫዎች በመነሳት እኔ ተስፋ አለኝ እንዲህ አይነት ጦርነት ውስጥ ተመልሰው እንደማይገቡ። አንድ ነገር ግን ለማንም ግልጽ እየሆነ ያለው የሚመስለኝ በእነኝ ሁለት ወገኖች መካከል ጦርነት ቢነሳ ምክንያቱ የድንበር ወይም የሌላ ጉዳይ እንዳልሆነ ግልጽ ነው። በኢትዮጵያ በኩል በተደጋጋሚ የሚቀርበው የኢትዮጵያን መንግስት የሚቀናቀኑ ኃይሎችን ኤርትራ ተደግፋለች። ጠብ አጫሪነት ነው ይላሉ። ይሄ ደግሞ ኦፍኮርስ በራሱ ካየኸው ብዙ የሚያስኬድ አይደለም። ቢኮዝ የኢትዮጵያ መንግስትም የኤርትራን መንግስት ተቀናቃኞች ናቸው ብሎ የሚያስቧቸውን ይደግፋሉ። እኔ በእውነቱ የኢትዮጵያ መንግስት ጦርነት ከኤርትራ ጋር አሁን ቢያደርግ ምክንያቱም ይመስለኝ ለኢትዮጵያ ነፃነት የሚታገሉ ኢትዮጵያውያን ሀይሎች እየተጠናከሩ መሄድ አስፈርቶት እሱን እከላከላለሁ ብሎ ገምቶ ካልሆነ በቀር ሌላ እንዲህ አይነት ጦርነት ውስጥ የሚቀጥ ነገር አለ ብዬ አላምንም። እንደዚህ አይነት ጦርነት ውስጥ ከተገባ ደግሞ ጦርነቱ የሚሆነው ቅድም እንዳልኩት ለኢትዮጵያ ዴሞክራሲ ለኢትዮጵያ ሕዝብ ነጻነት ከሚታገሉ ሀይሎች ጋር ነው የሚሆነው። ይሄ ደግሞ ያዋጣዋል ብዬ አልገምትም። ግን ያለኝ ተስፋ እንደዛ አይነት ብዙ ሕይወት ሊቀጥፍ የሚችል ጦርነት ውስጥ አይገቡም የሚል ተስፋ ነው ያለኝ። ፕሮፌሰር ብርሃኑ ነጋ የሀገር አድን የጋራ ንቅናቄ ሊቀመንበር፣ ለጊዜው በጣም አመሰግናለሁ። Estamos esperando, Salomón.